በሰሜን ወሎ ዞን ወልዲያ ከተማ የሚገኘው የወልዲያ ዩኒቨርሲቲ በሁለቱም ዞኖች ሰሞኑን አደረግኩት ባለው የዳሰሳ ጥናት በአካባቢዎቹ ባጋጠመ የምግብ እጥረት ቀውስ ሴቶችና ህጻናትን ጨምሮ የ አስራ ዘጠኝ ሰዎች ህይወት አልፏል። የአሜሪካ ድምጽ የአፍሪካ ቀንድ የአማርኛ አገልግሎት በታህሳስ ወር መግቢያ ላይ በቡግና ወረዳ አራት ቀጠናዎች የተደረገውን የዳሰሳ ጥናት ግልባጭ አግኝቷል። የዳሰሳ ጥናቱን ለማድረግ በወልዲያ ዩኒቨርሲቲ ከተመረጡት አምስት አባላት መካከል አንዱ እንደሆኑና የጥናቱ ቡድን መሪ መሆናቸውን ለአሜሪካ ድምጽ የተናገሩት አቶ ጌታ ነው ሰውነት ከተመረጡ የአካባቢው ነዋሪዎች ጋር ባደረጉት ውይይት የሞቱ ሰዎች መኖራቸው እንደሰሙ ገልጸዋል። ለጥናት ወደ አካባቢው የተንቀሳቀሰው ቡድን ግን በቆይታው የሞቱ ሰዎችን እንዳላገኝ አመልክቷል። በነዋሪዎች መሞታቸው ስለተገለጹ ሰዎች ያሟሟታቸውን ምክንያት ዩኒቨርስቲው ተጨማሪ ጥናት እንደሚያደርግ አቶ ጌታ ነው አክለው ገልጸዋል። በተፈጠረው ችግር የተጎዱ ወገኖችን በማነጋገር ከተመረጡ የማህበረሰብ ክፍሎች ጋር የትኩረት ቡድን ውይይት ማድረጋቸውን የገለጹት አቶ ጌታ ነው በውይይቱ ወቅት ነዋሪዎቹ ከባድ የምግብና የትምር ጣጠነ ምግብ እጥረት እንዲሁም የመድኃኒት እጥረት እንዳለ ገልጸዋል ብለዋል። ፈጣን የሆነ የዳሰሳ ጥናት ነው የተደረገው። አራት ጤና ጣቢያዎች አሉ። ግማሽ ግማሽ ቀን አድርገን ቅዳሜ ከዚህ አይና ገባ አርብ እለት ቅዳሜ ቅዳሜ ጧት ቆብት ነበር። ቅዳሜ ከሰዓት ትርኮ ሮች አይና እና ቅዱስ አርቤና አየን። ማለት አራት ጤና ጣቢያዎች ነበር። አራት ክላስ ተረስገን ነው አሶስ ለማድረግ የሞከር ነው። እኛ በሄድንበት ባየንበት የምግብ እጥረት ተከስቷል። የተወሰኑ ህፃናት ስታብላይዜሽን ሴንተር ላይ ነበሩ። ይሄ ማቆያ ማለት ነው። ሲራቴስ ማልኒትሬሽን ዛ የደረሱት ከዛ ደግሞ በጣም ኮምፕሊኬትድ ሳም የሚባሉት ወደ ሳላይዜሽን ሴንተር የገቡት ጋር ነው። እኛ ለማየት የቻለ ጤና ጣቢያዎችን ላይ ሴንተርም ያደረግነው ነው እነዛ። ከዛ በመቀጠል የሃይማኖት አባቶችን ግሩፕ ዲስኬሽን ማለት ነው ችግሩ ከተገለጸው በላይ ወይም ሚዲያ ላይ ከወጣው በላይ የገዘፈ ነው። በዛ ነው በራፒድ አሰስመንቱ ለማግኘት የቻለ የሞቱ ሰዎች አጋጥሟችሁ ነበር የጠቀሱልን አሉ። ጥናቱ ላይ እንትን ለማግሞካ ግን ኢንቨስቲጌሽን ይጠይቃል። ምክንያቱም ሌ ሰዎች ከዩ ከ የመድኃኒት ጥረትም አለ ራብም አለ። ስለዚህ ተጨማሪ ነገር ሊኖረው እንደሚችል አስበናል። ዩኒቨርሲቲ ግን በሰፊው ወደፊት ቀጥሎበት ይሄኛው ጋር በተነገረን ጋር ቫሪፋ ያድገን በደንብ ይሄ በምክንያቱ እንደዚህ የሆነው ማለት ከመድኃኒት ጋር ተጨምሮ ከራብ ብቻውን ነው የሚለውን ከዛ እንድንሄድበት ብለን ነው ለዛ ነው ጥያቄ ሲንትን ካላቁት በጣም ይገል በወረዳው የቆብ አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ መሆናቸውን የገለጹት ቄስ ተስፋ ወዳጄ በውይይቱ ከተሳተፉት መካከል አንዱ ናቸው። ቄስ የተስፋውን ለአሜሪካ ድምጽ እንደተናገሩት ለአጥኚ ቡድኑ አባላት በተመጣጠነ ምግብ እጥረት የተጎዱ ህጻናትን እንዳስጎበኙ ተናግረዋል። እንዳሉና በተግባር ማለት አይተናቸዋል። በመሰረቱ ያኔ ገብቶ ብራታቸው የተኙትንም ህጻናቱንም አይተዋል። ከቃለ ምልልት በተግባር የያዩበት መንገድ አለ። ይ ወልዲያ ዩኒቨርሲቲ ማለት ነው። ካኑ የሞቱቱ እንደኛ ቀበሌ ቀበሌ አስራ ሁለት የለም ሰባ ስምንት አካባቢ የሚሆኑ ህጻናት ማለት ነው በጣም የከፋ ደረጃ ላይ ነበሩ። እነዚህ ግን አብዛኛዎቹ አሁን እያገገሙ ነው። በእርግጥ አንድ ህጻን እንደሞታ አስታውሳ እኮ የተባለ ቀበሌ እዛ አካባቢ አንድ ህጻን የተለየ ቦታ ጣልቋን የሚባል ቦታ እሱ አንድ ህጻን እንደሞታ አውቃለሁ። እኛ ቀበሌ ግን አላወኩም እስካሁን ድረስ በምግብ እጥረት ሞታ የተባለ በመረጃ ላይ የያስቁጡ የለኝም። በምግብ እጥረት ሞቱን ስለገለጹት ህጻን ቤተሰቦቹ እንዲያገናኙንና ቃለ መጠየቅ ለማድረግ የአሜሪካ ድምጽ የሞከረ ሲሆን፣ ቤተሰቦቹ በገጠር ስለሚገኙና ስልክ ስለሌላቸው ማግኘት አልቻለም። በሰሜን ወሎ ዞን ስር የሚገኘው የቡግና ወረዳ የጸጥታ ችግር ካለባቸው አካባቢዎች መካከል አንዱ ሲሆን በመንግ መንግስት ኃይሎችና በፋኖ ታጣቂው ቡድኖች መካከል በሚያዝያ 2015 ዓ.ም ጦርነት ከተቀሰቀሰ በኋላ ካለፈው ሐምሌ እስከ ታህሳስ ወር ድረስ ለስድስት ወራት ያህል ወደ አካባቢው ምንም አይነት የእርዳታ እህል አልገባም። ባለፈው ወር የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ድርድር ወደ ስፍራው የእርዳታ እህል መጓጓዙን መዘገባችን ይታወሳል። በቡግና ወረዳ በተካሄደው የዳሰሳ ጥናት 10551 ህጻናት በተመጣጠነ ምግብ እጥረት መጎዳታቸው የተረጋገጠ ሲሆን ከእነዚህ ውስጥም 894 ህጻናት ለከፋ የተመጣጠነ እጥረት ተዳርገዋል። ሰላሳ አንዱ ደግሞ ውስብስብ የጤናና የተመጣጠነ ምግብ እጦት እየተሰቃዩ እንደሚገኙም ተጠቅሷል። የኢትዮጵያ የፌዴራል አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለ ማርያም ባለፈው ወር ለኢትዮጵያ ዜና አገልግሎት እንደተናገሩት መንግስት ችግሩን ለመፍታት በትኩረት እየሰራ ነው ብለዋል። አምባሳደር ሽፈራው ሀገሪቱ ለተቸገሩ ወገኖች ሰብአዊ ድጋፍ ለማድረግ የሚያስችል በቂ ክምችትና ዝግጅት እንዳላት የገለጹ ሲሆን ከልማት አጋሮች ጋርም በጋራ እየሰራች መሆኑንም አክለዋል። በአካባቢው ያለው የጸጥታ ችግር ግን የሰብአዊ ተደራሽነት እንቅስቃሴዎችን እያስተጓጎለ ነው ብለዋል። ይህ በእንዲህ እንዳለ አቶ ጌታ ነው በአካባቢው በቀጠለው ከፍተኛ የመድኃኒትና የውሃ እጥረት በሽታ መከሰቱንም ጠቅሰዋል። መድኃኒት ጥረት አለ አካባቢ ጋር ወደ አራት በሽታዎች ሀብትን ያደረጉ ማለት ነው። የመጀመሪያው ወባ ነው። በሁለተኛ ደረጃ ተቅማጥ፣ በሶስተኛ ደረጃ አራተኛ ደግሞ ሳምባ ቢች የሚባለው ማለት ነው። እነዚህ አራቱ ሁሉም ቦታ ላይ ሀፕን ያደርጉ ናቸው። ስለ ዳሰሳ ጥናቱ የተጠየቁት የአማራ ክልል የአደጋ መከላከል እና የምግብ ዋስትና ኮሚሽነር አቶ ተስፋው ባታበል ለአሜሪካ ድምፅ እንደተናገሩት በወልዲያ ዩኒቨርሲቲ የሚካሄደው የዳሰሳ ጥናት በመንግስት አይታወቅም ብለዋል። ላይ ያለው ችግር የማልኑትሪሽን የምንለው የመጠቀቅና የመጠንቀር ችግር ስለነበረ ችግሩ እውነተኛ ችግር ነው። ስለዚህ እሱን መሰረት አድርገን ምላሽ እየተሰጠነ ያለው ዩኒሴፍ፣ ዩኒቲ እና ሌሎቹ አልቢ ምግብ እንዲያስገቡ ሆኗን። በጤና በኩል መድኃኒት ገብቷል። እኛም የምግብ እህል አስገብተናል። ልጆቹም በማገገም ላይ ነው ያሉት። ግን ዩኒቨርሲቲው ጥናት አጠና የሚባለው በጋራ እውቅና ነው። የጋራ መገምገሚያ ነጥብ ተይዞ ተወርዶ የታየ አይደለም። መንግስት በዚህ በኩል እውቅና የለውም። ለምሳሌ አሁን ይህ ችግር ሲገጥም ሰው ሊሞት ይችላል። ይሄ ደግሞ ተጠንቶ መረጋገጥ መቻል አለበትና ዩኒቨርስቲ ያጠናው ጥናት የጋራ የተደረገና የመንግስት እውቅና ያለው አይደለም። የጋራ የተደረገ ወደ ዋግ ህምራ ብሔረሰብ አስተዳደር ዞን አራት ወረዳዎች የተንቀሳቀሰው ሁለተኛ ቡድን በአካባቢው ባለው ከፍተኛ የተመጣጠነ ምግብ እጥረት ህጻናት፣ ነፍሰ ጡርና የሚያጠቡ እናቶች በከፍተኛ ችግር ውስጥ እንዳሉ የዳሰሳ ጥናት ውጤቱ አሳይቷል። ከታሳ 11 እስከ ታህሳስ 15 2017 ዓ.ም ድረስ ወደ ዋግ ህምራ ዞን ሰቆጣ፣ ዳህና፣ ጻግብሽ እና ጋዝጊ ብላ ወረዳዎች የተሰማራውን ሰባት አባላት ያሉት ቡድን የመሩት ድንበሩ በሬ በጎበኛቸው አካባቢዎች ሁሉ ህፃናት ነፍሰጡርና የሚያጠቡ እናቶች አረጋውያንም ለከፋይ ምግብ እጥረት መጋለጣቸውን ተናግረዋል። ምግብ እጥረት የተጎዱ የህብረተሰብ ክፍሎች አንደኛ ህጻናቶች ናቸው ያገኘ ናቸው። ከዛ ደግሞ እናቶች፣ አጥቢ እናቶች ከዛ በሶስተኛ ደግሞ በጣም በሚገርም ለይት ባለመልኩ ደግሞ ኤልደር የምንላቸው እነዚህ አረጋውያን የምንላቸው የህብረተሰብ ክፍሎችም በአይናችን ዙረን ያየናቸው ናቸው። መካከለኛ የምግብ እጥረት የተጎዱ ህጻናት እና በከፍተኛ የምግብ እጥረት የተጎዱ ህፃናት ያገኘንበት ነው። ከምግብ እጥረቱ በተጨማሪ ደግሞ ሌሎች ተጓዳኝ በሽታዎች የተጋለጡ ህጻናትን ያየንበትን በኦብዘርቬሽንም ያየ በምልከታም ያየንበት ሁኔታ አለ። እንዲሁም በመረጃም በዳታም በፎቶም ጭምር ያየንበት ሁኔታ አለ። በምግብ እጥረት በተጋለጡ አራት ወረዳዎች የተደረገው የዳሰሳ ጥናት ለችግሩ መከሰት ከተጠቀሱት ዋና ዋና ምክንያቶች መካከል ባለፈው ክረምት የጣለው ከባድ ዝናብ ሺህ ሄክታር በላይ ሰብሎች ማውደሙ ምክንያት መሆኑ ተጠቅሷል። የተባበሩት መንግስታት ድርጅት ባለፈው ወር መገባደጃ ላይ የወጣው የሰብአዊነት ሪፖርት እንደገለጸው ድርቅና ግጭቶች ተደምረው 10,000 ተፈናቃዮችን ጨምሮ 77ሺህ ሰዎች በአማራ ክልል በቡግናና ላስታ ወረዳዎች ያሉበትን ሰብአዊ ሁኔታዎች እያባባሰ መምጣቱን ጠቅሷል። ዘገባው አክሎም በአካባቢው ሚሊሻዎች የሚጣሉ ገደቦች የማህበረሰብ አገልግሎት ተደራሽነትን ያግዳሉ ያሉ ሲሆን የቴሌኮሙኒኬሽንና የባንክ አገልግሎቶች እየሰሩ አይደሉም። ላለፉት ወራትም ምንም አይነት የመንግስት መዋቅር በስፍራው የለም ሲል ገልጿል። የዋግ ኅምራ ብሔረሰብ አስተዳደር ዞን የተደረገ የዳሰሳ ጥናት እንዳመለከተው በአራቱም ወረዳዎች ሶስት ሺ አራት መቶ ሰላሳ ሰባት ሕጻናት ለከፋ የተመጣጠነ ምግብ ጥረት፣ አስራ ሁለት ሺ ስድስት መቶ ሀምሳ አንድ ሕጻናት ደግሞ መጠነኛ የምግብ ጥረትና ሌሎች አስር ሺ አምስት መቶ ስልሳ ስድስት ነፍሰ ጡርና የሚያጠቡ እናቶች some ለከፋ የምግብ እጥረት መጋለጣቸውን አመላክቷል። የዋግ ኽምራ ዞን ጤና ጥበቃ ጽህፈት ቤት ኃላፊ አቶ አሰፋ ነጋሽ እንደገለጹት በዞኑ በአራት ወረዳዎች እየታየ ያለው የምግብ እጥረት በፍጥነት ካልተቀረፈ ችግሩ የከፋ ይሆናል። ይህ ህጻናትና ነብሰ ጦር እናቶች፣ አጥቢ እናቶች በጣም በከፍተኛ ሁኔታ ለምግብ እጥረት እየተጋለጡ ያሉበት ሁኔታ ነው ያለው። የከፋ የሚያደርገው ያው ምላሽ እንደ መንግስት ጉዳዩን ተረድቶ ምላሽ ለመስጠት በሚደረግ ጥረት ውስጥ የጸጥታ ችግሩ በጣም ፈታኝ ነው። የሚያስፈልገውን ግብአት ለማስገባት የማይቻልበት ከመጀመሪያው ግባቱን ከሴንትራል መጋዘኖች ወይም ከሌላ ቦታዎች ለማምጣት የማይቻልበት ከመጡ በኋላ ደግሞ ኤሪያው ላይ በተለይ ደግሞ በጸጥታ ችግር ያለባቸው አካባቢዎች ላይ ተደራሽ ለማድረግ በጣም ፈተና የሆንበት ከመጣም በኋላ የሚዘረፍበት እና ሌሎች አፕሮቾቹ ትንሽ ነገሩን እና ምላሹን አስቸጋሪ አድርጎታል። ሶ በዚህ ምክንያት ከፍተኛ የሆኑ ህፃናት ስጥ በጣም የተወሳሰበ የሚባል እበጥ ማለት እና ምናምን ድርቅ አስተናግደናል። ከዚህ በፊትም የተፈጥሮ አደጋዎች ነበሩ ግን በዚህ ልክ በምግብ እጥረት ምክንያት ሰውነታቸው ያበጡ ህጻናት አልነበሩም። እውነት ለመናገር በዚህኛው ሲዝን ግን በዚህ አመት ግን በጣም ከፍተኛ የሆኑት። እበቅ ያለባቸው ህጻናት እያገኙን ያለበት ሁኔታ ነው። ያበጡ በምግብ ጥረት ምክንያት ያበጡ ህጻናት አሉ ማለት ከፍተኛ የሆነ ምግብ ጥረት በአካባቢው አለ ማለት ነው። በጸጥታ ችግሩ ምክንያት ተዳምሮ በጣም ነገሩ ስብስብ የሆነው አራት ወረዳዎች ናቸው። አጠቃላይ ግን ችግሩ ያለባቸው ስምንት ወረዳ ላይ ነው ማለት ይቻላል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በፌስቡክ ገጻቸው ለኢትዮጵያ ህዝብ ባስተላለፉት ደብዳቤ በአማራ ኦሮሚያና ሌሎች የሀገሪቱ ክፍሎች እየተከሰቱ ባሉ ግጭቶች ውስጥ የሚሳተፉ አካላት ሁሉ ሰላማዊ ዜጎችን እንዲጠብቁ ሰብአዊ መብቶች እንዲያከብሩ አሳስበዋል። እንዲሁም በሰላም መደራደር እንዲደረግም ጠይቀዋል። በቅርቡ በወሎ ለተወሰኑ የህብረተሰብ ክፍሎች የምግብና የሕክምና አቅርቦትን ለማዳረስ የተደረገው ጥረት ለሰብአዊ ቀውሶች ትክክለኛ መፍትሄ ሰላምና መረጋጋት የሚውል መሆኑን ያሳያል። ሲሉም አምባሳደሩ በፌስቡክ ገጽ ላይ አብራርተዋል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።